ሳይንስና ቴክኖሎጂ ትናንት በጎርጎሪያኑ ህዳር አምስት ቀን 2024 ዓ ም የተጠናቀቀውና ዶናልድ ትራምፕ ለሁለተኛ ጊዜ ያሸነፉበትን የአሜሪካ ፕሬዚዳንታዊ ምርጫ ለመረበሽ ሩሲያ ቻይናና ኢራን የሳይበር ጥቃት መሰንዘራቸውን የአሜሪካ የመገናኛ ብዙኃንና የመረጃ ደህንነት ተቋማት ገልጸዋል። ኒውዮርክ ታይምስ እና ወልስትሪት ጆርናል ያለፈው ሳምንት እንደዘገቡት የሪፐብሊካን ፕሬዝዳንታዊ እጩ የነበሩትን ዶናልድ ትራምፕን፣ ተመራጩን ጄዲ ቫንስና ምክትል ፕሬዝዳንት ካማል ሃሪስን የምርጫ ዘመቻ አባላትን የተንቀሳቃሽ ስልክ ሰብሮ ለመግባት ተደጋጋሚ ሙከራ ተደርጓል። ይህንን ችግር ለመቀልበስም የአሜሪካ መንግስት የሳይበር ደህንነት ተቋማት ስራ በስቶባቸው ነው የሰነበተው። ጋዜጠኛና የሳይበር ደህንነት ከፍተኛ ባለሙያ የሆነው አበበ ፈለቀ እንደሚለው የሳይበር ጥቃት በአሜሪካ ሰሞኑን ምርጫን አስታኮ ይከሰት እንጂ የሳይበር ወንጀለኞች ሁልጊዜም በተለያዩ መንገዶች ጥቃት ያደርሳሉ እንግዲህ የሳይበር ወንጀሎች በተለያየ ሌቨል ወይ በተለያየ ደረጃ ላይ ይቀመጡ እንጂ ሁልጊዜ ያሉ ናቸው ከግለሰቦች ጀምሮ እስከ ትልቅ የመንግስት አካላት ድረስ እንደ አንድ የስለላ መሳሪያ እንደ አንድ አንድን ሀገር የማጥቂያ መሳሪያ ጥቅም ላይ የሚውሉ ናቸው እንግዲህ እነዚህ አሁን ቀደም ሲል የገለሳቸው እነ ቻይና እነ ኢራን እነ ራሽያ ሳይበር ሴኪሪቲ ወይም የሳይበርን አታክ ከምርጫ ጋር ተያይዞ የሚጠቀሙባቸው ጊዜያቶች አሉ። ከምርጫ ውጪ እንደገና ደግሞ ኢንቴሊጀንስ ወይም የመረጃ ምንጮችን በመጠቀም መረጃዎችን በመመንተፍ እና በመሰለል እንደ አንድ የስለላ መሳሪያም ይጠቀሙባቸዋል። እንደ ቻይና ያሉ ሀገሮች ደግሞ የአሜሪካና የትሬድ ሴክሬት ለምሳሌ አሜሪካ ውስጥ ያሉ የትልልቅ ኩባንያዎች የፈጠራ ስራዎቻቸው በሴክሬት ነው የሚቀመጡት። ናሙናዎቻቸው፣ ፎርሙላዎቻቸውን የመስረቅና ዲዛይኖችን የመስረቅም ስራዎች ይካሄዳሉ። ሶ ባጭሩ አሁን ባለንበት ዘመን ሳይበር ሴኪሪቲ ሳይበር ክራይም ወይም ሳይበር ስፒዮናጅ ይሉታል። የሳይበር ስለላ እንደ አንድ ዋና መገልገያ መሳሪያ ሆኖ በሀገራትም በተለያዩ ቡድኖችም ጥቅም ላይ ይውላል። የአሜሪካ መንግስት ከፍተኛ የደህንነት ባለስልጣናት ሰኞ እለት በምርጫ ዋዜማ በሰጡት መግለጫም በአሜሪካ ፕሬዝዳንታዊ ምርጫ የውጭ ሀገር ጣልቃ ገብነት ከፍተኛ መሆኑን አመልክተዋል። የአሜሪካ ብሔራዊ መረጃ ጽህፈት ቤት ዳይሬክተር፣ የአሜሪካ ፌዴራል ምርመራ ቢሮ እንዲሁም የሳይበር ደህንነትና የመሰረተ ልማት ኤጀንሲዎች እንደገለጹት የአሜሪካ ፕሬዝዳንታዊ ምርጫ እምነት እንዲያጣ የውጭ ኃይሎች ሙከራ እያደረጉ ነው ሲሉ ኮንነዋል። ባለስልጣናቱ በተለይም ሩሲያ የአሜሪካን ፕሬዝዳንታዊ ምርጫ ተአማኒነት ለማሳጣትና መራጮችን ለመከፋፈል እየሰራች ነው ሲሉ ጣታቸውን ወደ ሞስኮ ቀስረዋል። ቀደም ሲል በምርጫው ቀን የምርጫ ዘመቻ ማካሄጃ ቢሮዎችን የድምፅ መስጫና የቆጠራ ጣቢያዎችን ኢላማ ያደረገ የሳይበር ጥቃት ስጋቶች መኖራቸውን ሲገልጹ የቆዩት የአሜሪካ የደህንነት ተቋማት በትናንትናው ዕለትም አሜሪካውያን ፕሬዚዳንታቸውን ለመምረጥ ወደ ምርጫ ጣቢያ ከማቅናታቸው ከጥቂት ሰዓታት በፊት ከባድ ማስጠንቀቂያ ሰጥተዋል። መግለጫው የመራጮች በአሜሪካ የምርጫ ሂደት ላይ ያላቸውን እምነት ለማዳከምና አሜሪካውያንን እርስ በርስ ለመከፋፈል ከሚሰራጭ የመረጃ ማዕበል ራሳቸውን እንዲጠብቁ አስጠንቅቋል። በተለይም የፕሬዝዳንታዊ ፉክክሩን ውጤት ሊወስኑ በሚችሉ ግዛቶች ቁጣን ለመቀስቀስና ውጥረት ለማቀጣጠል የታቀዱ የውሸት ቪዲዮዎችና መጣጥፎች በፍጥነት መሰራጨታቸውም ተገልጿል። አበበ እንደየሚገልጸው ከመረጃ መመንተፍና ከስልክ መጥለፍ ባሻገር የሳይበር ወንጀለኞች የተለያዩ ተቋማትን መረጃዎችን እንደ መያዣ በመጠቀም ገንዘብ መጠየቅም ሌላው የሳይበሩ ዓለም ችግር ነው። ከዚህ አንጻር ምናልባትም ሶስተኛው ዓለም ጦርነት የሚነሳ ከሆነ በሳይበር ጥቃት ሊሆን ይችላል ይላል። ከሀኪንግ ወይም ደግሞ ከመጥለፍ ባሻገር ራንሰምዌር የሚባል ነገር አለ። አንቺን ተን በሙሉ ሎክዳውን አድርጎ ገንዘብ ካልከፈላችሁኝ ያለቅም የሚባል እሱ በጣም ከፍተኛ ክራይም ነው። ስፔሻሊ ትልቅ ካምፓኒዎች ሚሊየንስ ኦፍ ዶላርስ የሚጠይቁባቸው ናቸው። ስለዚህ አሁን ምናልባት ሶስተኛ የዓለም ጦርነት የሚጀመር ከሆነ ያ ጦርነት የሚካሄደው በመደበኛ የጦር ሜዳ ሳይሆን በአብዛኛው በሳይበር ዋርፌር ነው የሚሆነው የሚል ግምት ነው ያለው። ምክንያቱም የሚሰጠው ዳሜጅ ከፍተኛ ጉዳተኛ ስለሆነ የአንድን ሀገር ህዝብ ውሃ ሲስተም ነው ኤሌክትሪክ ሲስተም ነው ግሬድ ልክ ውስጥ ገብቶ አንድን ሀገር ማስጠማት ማስራብ ይቻላል። ኒክሌር ኮዶች ኮምፒውተራይዝድ ናቸው። አንድን ሀገር የመሳሪያ ሲስተሞች፣ ጂፒኤስ ሲስተሞች ሎክዳውን ማድረግ ይቻላል። በጣም በጣም በጣም አስጊና አስደንጋጭ ጊዜ ላይ ነው ያለ ነው። እና ሁለቱም ሳይበር ክራይም የሚሰሩ ሰዎችም ሳይበርን ደግሞ በመጠበቅ ረገድ እንቅስቃሴ የሚያደርጉ ሰዎች የሚሯሯጡበት ዘመን ላይ ነው ያለ ነው ለማለት። እንግዲህ እዚህ ዘመን ላይ ሆነን አሁን አሜሪካ ይሄው ስጋት አሁን ዣቧል ያደረሰ ጉዳት አልታወቀ። ሙከራ ነው የሚሉ አሉ። ና እንዲሁ አጠቃላይ አሁን የሰሞኑን የአሜሪካ የሳይበር ጥቃት እንዴት አየኸው? እዛ እንደሚኖር አንድ ነዋሪም እንደ ባለሙያም አው እንግዲህ የአሜሪካ ምርጫ በመጣ ቁጥር የሳይበር አታክ በተለይ ባለፉት አስር አመታት እጅግ በጣም የተለመደ ሆኗል። በሁለት ሺ አስራ ስድስት በተለይ ሂላሪ ክሊንተንን ዘ ሆል ሲስተሟን የጠለፉ ጊዜ የተጠለፉትን በጣም በርካታ ሺህ ኢሜይሎች ዊኪሊክስ ላይ ሁላ ጭነው ያሳዩበት ሁኔታ አለ። አሁንም እነ በአሜሪካ በኩል ማለት ነው እነ ሶስት ሀገራት ናቸው እንደዚህ አይነቱን ስራ ይሰራሉ ተብሎ የሚገመተው ቻይና፣ ራሽያ እና ኢራን። ለምሳሌ አሁን እንደ ኤግዛምፕል ብንወስድ ቻይና በቅርቡ በትራምፕ እና በቤተሰቡ ላይ ከዛም ዙሪያ ላይ ባሉት የፖለቲካ አድቫይዘሮቹ ላይ እንዲሁም በካማላ ሀሪስ ካምፔን አባላት ላይ እንደዚህ ሀካታክ ተደርጎ የአሜሪካን የቴሌፎን ሲስተም ጠልፈው ገብተው ሚስጢራዊ መረጃዎችን እንዲሁም ደግሞ የሴኔት ማጆሪቲ ሊደር ቻክ ሹመርን ጭምር መረጃዎች አውጥተው ወስደዋል። ኢራኖች በተበኩላቸው የዶናልድ ትራምፕን የሁለት ሺ ሀያ አራት የዘንድሮን የምረጡኝ ካምፔን መስሪያ ቤቱን ማለት ነው የምርጫ ድርጅት አለው የራሱ ማናጀር ምን ምን ያለው እሱን ኢሜል ጠልፈው የግል ምልልሶችን እና ግንኙነቶችን በዚሁ ለመጥለፍ ሞክረዋል። ራሽያ ትኩረቷ በአብዛኛው መረጃዎች ከመጥለፍ የበለጠ ህብረተሰቡን ኮንፊዝ ማድረግ የአሜሪካንን የምርጫ ኢንቴግሪቲ ወይም የምርጫ ስርዓት ማዛባት ነው። ስለዚህ በጣም በከፍተኛ ደረጃ የፊሽንግ ካምፔን ነው የምትሰራው። የተለያዩ የተሳሳቱ መረጃዎችን መልቀቅ፣ የውሸት ቪዲዮዎችን መስጠት፣ ጥርጣሬን የሚያጭሩ ግራ የሚያጋቡ የፖሊንግ ስቴሽን ከዚህኛው ቦታ ምርጫ ሳይሆን እዛኛው ጋር ሂዱ የሚሉ እንደዚህ እንደዚህ አይነት ና የምርጫውን ህጋዊነትና አግባብነት ጥርጣሬ ውስጥ የሚከቱ ነገሮች ላይ ፎከስ አድርጋ ነው የምትሰራው። አዎ። ስለዚህ ምርጫውን በአንድ ወይ በሌላ መንገድ ጫና ለማሳደር የአሜሪካንን የምርጫ ውጤትም ለመቀየር አንዳንድ ጊዜ ምክንያቱም ወደድም ጠላንም እነዚህ ሀገራት አሜሪካ ከሁለት በአንዳቸው ብትመራ በአለም አቀፍ ግንኙነታቸው ይሁን በሌላ አለም አቀፍ ጉዳዮች ላይ የተሻለ አማራጭ ብል እንዳላቸው ሲያስቡ አንደኛውን ካንዲዴት ወይም አንደኛውን እጩ ፌቨር የማድረግ ነገርም አለ። ከሁለት ሶስት ሀገራት ግጭት ባለፈ አጠቃላይ የዲሞክራሲ ስርዓት ላይም የተቃጣ ችግር ነው ይባላል። ምክንያቱም መራጩ በትክክለኛው መንገድ የሚፈልገው የሚመርጠው ነገር ይኖራል። እነዚህ ሀገራት ደግሞ ከራሳቸው የውጭ ግንኙነት ጥቅም አኳያ ይሄን ነገር የመጠምዘዝ እንዳልከው የተሳሳተ ቪዲዮ በመልቀቅ የሚሆን የተለያዩ ጅንብሮችን በመፍጠርና እንደ አጠቃላይ ምርጫ ያው አንዱ የዲሞክራሲ ስርዓት መገለጫ ነው። ቴክኖሎጂ ደግሞ ያን መደገፍ ሲገባው እንደዚህ አይነት ነገር እየመጣ ነው እና እንደዛ ላይ ያለውን ተጽዕኖ እንዴት ታይዋለን? በጣም ጥሩ ጥያቄ ነው። እንግዲህ አንድ ትልቅ አሜሪካኖች የሰሩ ትልቅ ጥንቃቄ የምን መሰለሽ፣ እስከ ዛሬ ድረስ ፔፐር ባሌት ነው የምንጠቀሙ ዲጂታል አይደለም ምርጫ። ፔፐር ላይ የምትፈልጊውን ሰዋት ቁረሽ አስገቢና፣ ታቡላይዝ ይደረጋል ሲስተም ውስጥ እስካን ተደርጎ ይገባል። ሶ ምርጫው ወይም ያ ሲስተም ሀክ ተደረገ እንበል። ሶ ሰከንድ ሌየር ፕሮቴክሽን አላቸው። ሀክ ቢደረግ እኔ ያስገባሁት ስመርጥ ያስገባሁት ወረቀት አለ፣ ያ ወረቀት ድጋሜ ይቆጠራል። ሶ አንዱ ፕሮቴክሽናቸው እሱ ነው። ሁለተኛው ፕሮቴክሽናቸው የአሜሪካ የኢሌክሽን ሲስተም እስከዛሬዋ ድረስ በፌዴራል ሌል ሌቭል ሴንትራላይዝድ አይደለም ወይም በማዕከል የተደራጀ አይደለም። ምርጫ ኮሮጆዎች እና የምርጫ ጣቢያዎች የሚተዳደሩት በግዛቶች በክልሎች፣ ቨርጂኒያ የራሷ አላት። እያንዳንዱ ወረዳ የየ ራሱን ነው የሚያደርገው። ስለዚህ ሀክ ቢደረግ ኢምፓክት ወይም ተጽዕኖ ዘ ሆል ሲስተም ሸዳውን ማድረግ አይችልም። የአንድ ካውንቲ ወይም የአንድ ዞን የአንድ ምርጫ ጣቢያን ሲስተም ሸዳውን ሊያደርጉ ይችላሉ፣ ዲሌይ ሊፈጥሩ ይችላሉ። ግን ዘ ሆል ሲስተም ሊዘጉ አይቻለም። ስለዚህ እስካሁን ድረስ የአሜሪካ ምርጫ አክቹዋል ቮቴን የኔን ድምጽ በመቀየርና ባለመቀየር ረገድ የታየ De la Gautierla. ግን ቴክኖሎጂ ሁልጊዜ የሚያድግ ነው፣ ኢቮልቭ ያደርጋል። በየጊዜው ይሄን ነገር ክሬት አድርገው መላ ፈልገው የሚጠቀሙበትና መንገድ ሊመጣ ይችላል። ስለዚህ ቀጥታ ምርጫውን በመቀየር ረገድ በሁለቱ በጠቀስኳቸው ምክንያቶች ብዙ የሚታይ ተጨባጭ ነገር የለም። ከዛ የበለጠ ግን ትልቅ ውጤታማ የሆኑበት ነገር ምንድ ነው? የአሜሪካን ዲሞክራሲ ዲስተብላይዝ ማድረግ፣ የአሜሪካንን ዲሞክራሲ አቅል ማሳጣት። አሜሪካ የዓለም ትልቋ የዲሞክራሲ ማዕከል ተብላ የምትጠራው፣ እነ ፑቲን፣ እነ ራሽያ አይደላችሁም እናንተም ዲሞክራሲ ሜስ ነው እናንተም ጋር የተጨበረበረ ቀድሞ የተወሰነ እርስ በርስ በተንኮል የተሞላ ዲሞክራሲያዊ ስርአት ለይስሙላ የተቀመጠ እንጂ ስርአት ያለው አይደለም፣ የሚል እሳቤን ለማሻገር የሚደረግ ዘመቻ ነው። በዚህ ሁኔታ እነዚህ ሀገሮች በተለይ ከጎርጎሪያኑ ሁለት ሺ አስራ ስድስት አመተ ምረት ምርጫ ማለትም ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ተባብሶ መቀጠሉን አመልክቷል። በዛ መንገድ እነኛ ሀገሮች በላስ ኤይት ይርስ ትራምፕ ወደዚህ ምርጫ ከመጣ ጊዜ ጀምሮ በጣም ውጤታማ ሆነዋል። ህዝቡን በአሜሪካ ዲሞክራሲ ላይ እንዳይተማ፣ ህዝቡ ግራ እንዲገባው፣ የትኛው መረጃ ትክክል፣ የትኛው መረጃ ትክክል ያልሆነ እንደሆነ እንዳያውቅ፣ በላስት ሁለት ኤሌክሽኖች ሁልጊዜ፣ እስካሁንም ድረስ ያልተፈታ ክስ አለ። ሁልጊዜ ህዝቡ ተጠራጣሪ ነው። ስፔሻ በጣም በካንዲዴቶች ላይ እምነት ያለው ህዝብ ሁልጊዜ ጥርጣሬ ላይ ነው የሚቀመጠው በውሸት መረጃ ላይ ተመስርቶ ሰው ድምጽ እንዲሰጥ ማድረግ በሌለ ባልተፈጠረ ነገር የህዝብ ህብረተሰቡ ምርጫ እንዲሰጥ። ሌላ ትልቅ ሰክሰስፉል የሆኑበት ነገር የምርጫ ካምፔኖችን ፎከስ ማሳጣ። ለምሳሌ ሂላሪ ክሊንተን ሞመንተም ነበራት፣ ልታሸንፍ ትችል ነበረ። ያ የኢሜይል እንትን ከተደረገ በኋላ ሂላሪ ክሊንተን በበርኒ ሳንደርስ ላይ የሆነ ተንኮል ይሰሩ ነበረ ምናምን የሚል ነገር ወጣ፣ በኢሜይል ኮንቨርሴሽናቸው። ያ ዲሞክራቶችን ለሁለት ከፈለ። ያ ካምፔን ፎከሱን ወይም ትኩረቱን አቶ ይሄ እሳት ወደ ማጥፋት ሄደ ማለት። ስለዚህ በዚህም ረገድ እጅግ በጣም ውጤታማ ሆኗል። አጠቃላይ በአሜሪካ ዲሞክራሲያ ላይ ጥርጣሬ ህብረተሰቡ ህብረተሰቡን ግራ ማጋባት የሚፈልጉትን ካንዲዴት እንዲመርጥ ማድረግ፣ ሌላውን ደግሞ በውሸት ላይ የተመረኮዘ ምርጫ እንዲካሄድ በማድረግ የማይፈልጓቸውን ካምፔኖች ደግሞ ዲስማንትል በማድረግ ረገድ ውጤታማ ሆኗል ማለት ይቻላል። የአሜሪካ ባለሥልጣናት በምርጫ ውጤት ላይ ተጽዕኖ ለማሳደር በውጭ ሀገራት ከሚሰራጩት የሀሰት መረጃ ስርጭት ጎን ለጎን ወሳኝ በሆኑ መሰረተ ልማቶች ላይ የሳይበር ደህንነት ስጋት እንደሚፈጠርም በተደጋጋሚ አስጠንቅቀዋል። በዚህ ሁኔታ ሩሲያ ቻይና ና ኢራን አደረሱት የተባለው የሳይበር ጥቃት ተጽዕኖ በወል ባይገለጽም በዘንድሮ የአሜሪካ ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን መጥተዋል ለቃለ መጠየቁ ጋዜጠኛና ከፍተኛ የሳይበር ደህንነት ባለሙያ የሆነውን አበበ ፈለቀን እያመሰገንኩ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል ፀሐይ ጫኔ ነኝ መልካም ጊዜ